ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን። እሁድ መጋቢት 10 2009 ዓ ም ከዋሽንግተን ዲሲ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ሳምንቱ በአዲስ አበባ ከተማ በተለምዶ ቆሼ እየተባለ በሚጠራው አካባቢ ለሚኖሩ ነዋሪዎች አስከፊ ነበር። አፈሩ በጣም በጣም ተችሎት ስለነበረ የቤቱ ተደራራቢ አልጋ ላይ የተኘተው ከላይ የተኛውን አንስተን ከስሬ የተኛው ልጅ ተደራራቢ አልጋው ተችሎት እሱ ለብረት ለማስጠቀቅ በጣም ስቃይ የነበረው ስራ ነበርና አንድ ሰው ሁለት ቦታ ተቆርጦ፣ ሶስት ቦታ ተቆርጦ የሶስት ቀማራ ስጣል ልጅ እንድታቀፈች እናት በጣም ይመቃ፣ በጣም የሚዘገን ነበረ። አቶ አባይነህ ጀንበሩ ይባላል። እርሱና ሌሎች ሀያ የሚሆኑ የአካባቢው ነዋሪዎች ተሰብስበው የሟቾቹን አስከሬን ሲያወጡ ነበር። ሁኔታውን በዝርዝር ይነግረናል። ይሄ ችግር በድንገት የተከሰተ ችግር ነው ብለናል። የከተማ አስተዳደሩ ያንን አካባቢ በዘላቂነት ለመለወጥ ለመኖሪያ የተሻለ ቦታ ለዜጎች የተመቻ አካባቢ ለማድረግ ቀድሞ አስቦ የጀመራቸው ዘርፈ ብዙ ስራዎች አሉ። እነዚህ ስራዎች ሲሰሩ የነበሩት ከተማሳደሩ የከተማውን ነዋሪ ህይወት ወደ ተሻለ ደረጃ ለመለወጡ በሚያደርጋቸው ጥረት ውስጥ እና በዛ ማዕቀፍ የሚታዩ ናቸው። ወይዘሮ ዳግማዊት ሞገስ የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ጉዳዮች ኃላፊ ናቸው። ለተነሱት ጥያቄዎች ምላሽ ሰጥተዋል። አዘጋጅና አስተናጋጆች ጽዮን ግርማና እኔም ሰሎሞን አባተንን አብራችሁን አምሹ። ክቡራትና ክቡራን፣ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምን አምሽታቸዋል። አዲሱ አበበ ነው የዜናውን የማሰማው። ሰሜን ናይጄሪያ ውስጥ በሚገኙ መንደሮች ላይ ሶስት አጥፍቶ ጠፊዎች ዛሬ ቅዳሜ ባደረሱት ጥቃት አራት ሰዎች ገድለው ሌሎች ስምንት አቆሰሉ ሲሉ ባለስልጣናት አስታውቀዋል። አጥፍቶ ጠፊዎቹ አንድ ወንድ፣ ሁለት ሴቶች ኢላማ ያደረጉት የቦኮ ሀራም ምሽግ በምትገኝበት በማይዱ ጉሪ አጠገብ ያለችዋን ኡመሬሪ የተሰኘችዋን መንደር ነው ብለዋል ባለስልጣናቱ። በዛሬው ቀን አዲስ የሮኬት ሞተር የሞከረችው ሰሜን ኮሪያ ጉዳይ ቻይናንና ዩናይትድ ስቴትስን ያሳስባል ሲሉ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ሬክስ ቲለርሰን ተናገሩ። ቲለርሰን ይህን የተናገሩት ለእስያ ጉብኝታቸው የመጨረሻ በሆነችው ቻይና ሲገቡ ነው። ሰሜን ኮሪያ አስተማማኝ ያለችውን ይህን ሙከራ ለሮኬት ኢንዱስትሪው አዲስ ልደት ብለዋለች። ደቡብ አፍጋን ውስጥ አንድ ወታደር የከፈተው ተኩስ ሶስት አሜሪካውያንን ማቁሰሉ ተገለጠ። አደጋው የደረሰው ሄልማንድ ክፍለ ሀገር ውስጥ ወታደራዊ ልምምድ በሚካሄድበት ጊዜ ሲሆን የቆሰሉት አሜሪካውያን ሕክምና እየተደረገላቸው መሆኑን የአፍጋኒስታን ውስጥ የሚገኘው የኔቶ ድጋፍ ሰጪ ሚሽን አስታውቋል። ሰሜን ኮሪያ ቀደም ሲል እንዳልነው፣ አዲስ የሮኬት ሞተር መሞክሯን ከሲኤንኤ የተሰኘው ኦፊሴላዊ የዜና አውታር ዛሬ እሁድ ዘግቧል። ሙከራው የተካሄደው የሰሜን ኮሪያው መሪ ኪም ጆንግ ኡን በተገኙበት ሲሆን የተሳካ ነበርም ተብሏል። ትናንት ቅዳሜ ማታ አንድ ቦምብ እዣለሁም የሚል ሞተረኛ ዋይት ሀውስ ሊገባ ከሞከረ ወዲህ የጸጥታ ጥበቃው እየተጠናከረ መሆኑ ተገለጠ። ግለሰቡ ወዲያውኑ በቁጥጥር ስር ሲውል ተሽከርካሪውም እንደታሰረች ባለሥልጣናት አስታውቀዋል። ግለሰቡ እውን ቦምብ ስለመያዙ አልታወቀም። ድርጊቱ ግን በወንጀል እየተመረመረ ነው ሲሉ አንድ የደህንነት ባለሥልጣን ተናግረዋል። በመጨረሻም ቼክ ቤሪ ይባላል። ትናንት በዘጠና አንድ ዓመቱ ከዚህ ዓለም በሞት ተለየ። አሜሪካዊው የሮክና ሮል አቀንቃኝ ቼክ ቤሪ አያሌ አልበሞችን ያወጣ በተለያዩ የዓለም ክፍሎችም ተዘዋውሮ ስራዎቹን ለሙዚቃ አፍቃሪዎችና አድናቂዎቹ ያሳየ ድምፃዊ ነው። በተለይ ቼክ በትምህርት ቤቶች ዙሪያ ተደማጭና ታዋቂ እንደሙን በመሆኑ ወጣቶች ይበልጥ ሙዚቃውን ያዘወትሩ ነበረ። ለልደት በዓሉም በቅርቡ አንድ አዲስ ሲዲ እንዳወጣ ይነገራል። ይህንን ቀደም ሲል የሰማችሁትና አሁንም የማሰማችሁን ሙዚቃም በቶሮንቶ ካናዳ ሄዶ መድረክ ላይ የተጫወጠውና እዛው የተቀረጸ መሆኑን ታውቋል። እረፍተ ነፍስ ይስጥልን። አዲሱ አበበ ነኝ። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መጋቢት 10 2009 ዓ.ም ምሽት ፕሮግራም ነው። በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ የሚገኘውና በተለምዶ ቆሼ እየተባለ በሚጠራው አካባቢ በሚኖሩ የአዲስ አበባ ከተማ ነዋሪዎች ላይ የደረሰው የቆሻሻ መደርመስ አደጋ የብዙ ሰዎችን ሕይወት ቀጥፏል፣ በርካቶችን ከቤት ንብረታቸው አፈናቅሏል። በዚህ አካባቢ ይኖሩ የነበሩ ሰዎች ለመሆኑ እነማን ናቸው? የአስከሬን ፍለጋና ቁፋሮ ምን ይመስል ነበር? በሕይወት የተረፉትና የተፈናቀሉት ሰዎች እርዳታ እየደረሳቸው ይሆን? የሚዋጣው ገንዘብ እንዴት ይደርሳቸዋል? ጽዮን ግርማ እነዚህንና ሌሎችም ጥያቄዎችን አንስታ ሰፋ ያለ ዘገባ አጠናቅራለች። ቀጥሎ ይቀርባል። በአዲስ አበባ ከተማ በስተደቡብ ምዕራብ በኮልፌ ቀራኒዮ ክፍለ ከተማ ወረዳ አንድ ውስጥ ረጲ የቆሻሻ ማስወገጃ በተሰኘውና በተለምዶ ቆሼ የሚል መጠሪያ በተሰጠው የመኖሪያ መንደር ላይ የደረሰው የቆሻሻ ክምር መደርመስ አደጋ በመቶ የሚቆጠሩ ሰዎችን ሕይወት አስዋጥቷል። አቶ አባይ ጀንበሩ ከስምንት ቀናት በፊት ቅዳሜ መጋቢት ሁለት ከምሽቱ ሁለት ሰዓት ጀምሮ ለአንድ ሳምንት ያህል በቦታው ነበር ተወልዶ ያደገው በዚህ አካባቢ በመሆኑ፣ የቆሻሻ መደርመስ አደጋ የመንደሩን ነዋሪዎች ከነ መኖሪያ ቤታቸው ሲቀብራቸው ከነበረበት ቦታ በጥቂት ደቂቃዎች ውስጥ ከአደጋው የተረፉትን ለማውጣት ከሰፈሩ ወጣቶች ጋር ርብርብ እንደጀመሩ ይናገራል። እርሱና አብረውት የነበሩት የመንደሩ ወጣቶች ፊት ለፊት የሚያያቸውን ሰዎች ለማዳን የቻሉትን ጥረት ሁሉ ያደርጉ እንደነበር ይገልጻል። ከዛን ሰዓት ጀምሮ ባሉት ተከታታይ ቀናትም በቁፋሮ ፍለጋ ሲያከናውኑ እንደነበር ይናገራል። ሁኔታው እጅግ አሳዛኝ ነበር ይላል። አርብ መጋቢት 8 2009 ዓ ም ምሽት እስካነጋገርኩት ድረስ አስክሬን ፍለጋ ላይ መሆናቸውን ነግሮኝ ነበር ፍለጋውን እንዴት እንዳከናወኑም ጠይቄው ነበር። የሰፈር ወጣት ነው ሬሳውን ያወጣው። ከእስካቫተር ሲቆፈር እኛ ያወጣ ነው የሰፈር ወጣት ተሰብስቦ ነው ያወጣው። አሁንም ያው ፍለጋውን ከእስካቫተሮች ጋር ተጋግዘን እኛው እያየን እያወጣ ነው ነበር። ከአንተ በቦታው? አዎ እኛ እኔም ነበርኩኝ። ጓደኞች ነበሩ። እኛ ሬሳውን ማስክሬኖችን የሚያወጣ ነው። ሶስት ቀን አራት የነበረች አለች። ነፍሰ ጥሮች አሉ። ሬሳ ሲወጣ እኮ ላፕቶፓቸውን ይዘው ቁጭ ሲጽፉ የነበሩ ዩኒቨርሲቲ ተማሪዎች ነበሩ። ከነ ነፍሱ ያወጣችሁት ሰው አለ። የዕለት ሁለት ዳር ላይ የነበረው ትንሽ የጫፉ ስላገኘ ቤት ገደድ ብሎ ነበር የቆመው፣ እና ተቆፍሮ ይወጣ ልጅ አለ እነሱ አሉ። እንደገና ሌላ ልጆችም ተጭማቸው የወጡ ሰዎች ነበሩ፣ ብዙም ሳይጎዱ ጫፋቸውን ብቻ ቤቱ ብቻ ተጭማቸው ቤቱ ተነስቶ የወጡ አሉ። ግን ሙሉ ለሙሉ ከለበሰው ምንም አይነት ሰው እንኳን ቃ በነሳ አደለም። ሙሉ አካሉ እንኳን ያልወጡ ሰዎች እጃቸው ተቆርጦ እግራቸው ተቆርጦ እና የሚወጡ በስካባታች ቦቶስ አፈሩ በጣም ተጭኖ ስለነበረ የቤቱ ተደራራቢ አልጋ ላይ ተኝተው ከላይ የተኛውን አንስተን ከስሬ የተኛው ልጅ ከዳራ አልገው ተችሎት እሱ ለብረት ለማስጠቀቅ በጣም ስቃይ የነበረው ስራ ነበርና በጣም የሚዘገንን ነበር። አሻንጉሊት ይዘው ሞተው እስከ ሰራተኛ ጋር ሲገኙ ማየት በጣም ያስደነግጣል። እያደረ ሲመጣ አሲዱ የውሀው የቋሻው የተከመረባቸው አሲዱ በትስጥስ አድርጓቸው ነሰጡ ሴቶች ከልጆች አቁቸው ጋር ምናምን ስታገኝ ስድስ አንድ ቦታ እንዲህ ቦታ ላይ ተቋርጦ ስታገኝ ሲወጣ ተቋርጦ ምናምን በጣም የሚዘገንን ነበር። በጣም እኛም እንዲሁ መጀመሪያ መስራት አቅቶን ነበረ። የመጀመሪያውን ሬሳ ማውጣ ራሱ በጣም በቃ እኛን የመጀመሪያ ችን እንደመሆኑ አንጻር በጣም ተቸግረን ነበር። የመጀመሪያው ልስት እስከምናነሳ ጊዜ ግን፣ በቃ መሆኑ ስላለንበት ጨክነንም ሰርተኗል። የሰዎቻቸው እንዲዛምን ብለን ሬሳውን እስከ መጨረሻው ታግለንም አወጠናል። እንዴት ትለዩቸዋላችሁ ታዲያ? እንደዛ ሆነ የወጡትን ሰዎች አሁን በሻ ቤት ሸርስ የአከራይ የተረፈት አንድ ሰው ይነግረናል። መስመሩን እዚህ ቤት እንደዚህ ሰዋለ ይሌላል እንቆፍራለን ታንግስ ተቆርጦ ከወጣም በእንትን እየከተትን ፎቶ ምናምን እየፈለግን ምናምን ነው። ያው በብዙዎቹ የተለዩት ቤተሰብ የለያቸው ባረጉት ልብስ፣ አንገታቸው ላይ ባረጉት ክር ምናምን በእጃ አምባር ብቻ ብዙ ነገሮች የተለዩት ጭንቅላታቸው ምናምን ብዙዎቹ ሲመታቸው ምናምን ፈርሶ ስለነበረ የተለዩት ብዙዎቹ በቀለበት፣ በልብስ፣ በዶክሜንት፣ በመታወቂያ ምናምን የተለዩት። ከዚያ ወጥተን ወደ ወሽታ ሌላ ከዚ ወሽታ ሄደው ቤተሰብ ብቻቸውን መርተው ወደ ቅብር ቦታ ይመጣላቸው። ትመዘግቡ ነበር እያንዳንዳቸውን? አይ እኛ ያው ሰፈሩ ላይ ስለምንኖር ብዙዎችን የማናቃቸው ተከራዮችን የማናቃቸው ተከራይ የምናውቃቸውም አሉ የማናቃቸው ተከራዮችም አሉ። ከነዋሪ ከዚ ከማህበሩ ከኖሩት አካባቢ ባወሮቹ ግን ስለምናውቃቸው እነሱ ከፍለሽትም ሰው ነበሩ። ሳይበላሹ ነው የወጡት። ወደ ሰርቪስ የሄደው ግን ሸክሙ ቋሻው በስቶ ስለነበረ በነጋታው ስለወጡ አሲዱ ትንሽ በታሳቸው ነበረ። በስካባ ተረብ ሲቆፍሩ ትንሽ ተቆራርጠው ስለነበረ በላይ እየተያቀት ነበረ። ግን አንዳንድ ሰው የተረፈ ስላለ መታወቂያ በምንም በምንም እያደረግን መታወቂያውን አንድ ላይ እያደረግን ከሬሳ ከሚከተስበት ጋር ከሚገነዝበት ቀየ ቅጠት ላይ ሰውን ፎቶ ካለ ፎቶውን ከብተን እንደዚ አይነት ስራዎች ነበር ሲሰሩ የነበሩት። ያላገኘ የሚኖራል። አሁን በወቅቱ ጠዋት የወጣ ሰው ማታ ስራ ጠዋት የወጣ ሰው ማታም ላይ ልብስ ደብሳ እንደነበረ የማያውቅ ሰው አለ ወደ ከስራ ሲገባ ያ አሁን መለየት ይከብዳል። ምን ያህል ትሆናላችሁ? ወጣቶቹ ወጣቶቹ የሰፈር ልጆች እንኳን ያው እኛው እዛ ያደግን ስን ልጆች ግን ሀያ ብር የሚሆን ነው። አቅራቢያ እዛው አካባቢ ያሉ ሰዎችም አግዘውናል። ግን ያው ብዙውን ነገር የሰራ ነው። ቤቱንም ስለምናውቅ፣ ሰዎችንም ስለምናውቅ ከመጀመሪያ እስከ መጨረሻው የሰራን ልጆች እዛው አብረን ያደግን ሲመርቁን ያደግን ሰዎች ናቸው። እነዛ ሰዎች ማህበር የነበሩ ሰዎች ናቸው እና አንድ ሀያ ወጣቶች እንሆናለን እኛ እንደዛ አድርገን የሰራ ነው። በመንግስት በኩል ታዲያ ምን አይነት ድጋፍ ነው የተደረገው? መጀመሪያ ላይ ጎማም የተካፋም ችግሮች ነበሩ። ከዚህ ቤታችን እያመጣን ነበረ የተሰራው። ጎንትም ወይ ማሰኛ እንኳን ጓንት ምናም የለም ነበረ። አሁን ግን ያው ብዙ ነገሮች እየመጡ ነው። ሕብረተሰቡም አሁን የምግብም የውሃም አለባሳትም ምናም ይዞ እየመጣ ነው ሕብረተሰቡ። አሁን ጥሩ ነገር ነው ያለው፣ ደና ነገር ነው ያለው። ሰው ተጽናንቷል። አዎ ምንም አይለም። መንፈሳዊ አስተማሪዎችም እየመጡ እያስተማሩ ነው። ከምንም በላይ ሬሳቸውን ወጥቶ ተገኝቶላቸው በመቅበራቸው በጣም ተጽናንተዋል። ህብረተሰቡን በጣም እየጠየቃቸው በጣም ጭንቅ ነው ቀኑ ቦታው በጣም ብዙ ሰው እየመጣ ነው። በዋዶጅ እንኳን የሚመጣ የለም አንድ አቅም የለው ሰው እንኳን እንኳን አንድ አሽጎ ሀይል አንድ ሀ እንኳን ይዞ ይመጣል እና ከምንም ይሻላል። በጣም ከመጀመሪያ ያስመናል። ለመጨረሻ ጊዜ በጠቅላላ አሁን ስንት ሰው ነው የወጣውን? ቢያንስ በሰባት እስከባተር ሲቆፈር ስለነበረ ሁሉም ጋር መሆን ስለማይቻል ቢያንስ አጠቃላይ እስከ መቶ ሀምሳ አካባቢ ሬሳ ይወጣል ብለን አስበናል እኛ አቶ አባይ በቁፋሩ የወጣውን ሰው አንድ መቶ 50 በሚል የቁጥር ግምት አስቀምጧል። አስክሬን ያላገኙና ባለቤት ያልተገኘላቸው አስክሬኖች እንዳሉ ጠቁሟል። የአዲስ አበባ ከተማ አስተዳደር በበኩሉ ይህን ዘገባ እስካጠናቀርንበት ሰዓት ድረስ የሟቾች ቁጥር 113 ነው ሲል ለአሜሪካ ድምጽ ገልጿል። በተለምዶ ቆሼ በሚባለው አካባቢ የሚኖሩ ሰዎች በተለያየ የኑሮ ደረጃ ላይ የሚገኙ ናቸው ብለዋል። በዚህ ቦታ የአዲስ አበባ ከተማ አስተዳደር ቆሻሻ መጣል ሲጀምር ቦታው ከከተማው የወጣና ዳር ላይ የሚገኝ ነበር ይላሉ። ነገር ግን ሰዎች መሬት እየተመሩ አካባቢው ላይ ቤት ገንብተዋል። እንዲሁም ከተለያየ የከተማው ቦታ ሲፈናቀሉ እዛ አካባቢ በመሄድ መጠለያ ቀይ ሰው የሚኖሩ ሰዎች አሉ። አካባቢው ላይ የሚኖሩ ሰዎች እንደሚናገሩት አሁን የቆሻሻ መጣያው የሚገኘው በመንደሮቹ መካከል ነበር ይህ አደጋ ሲደርስ ደግሞ በአብዛኛው የደረመሰው ከ35 ዓመትና ከዚያ በላይ በማህበር መሬት ተመርተው በ250 ካሬ ሜትርና ከዛ በላይ ቤት ገንብተው ይኖሩ የነበሩ ሰዎች ነው ይላሉ። በዚህ አካባቢ የሚኖሩ ሰዎች ልጅ ወልደው አስተምረው ድረው የልጅ ልጅ ያዩና የዕድሜያቸውን ግማሽ በዚህ አካባቢ ያሳለፉ እንደሆኑ ይናገራሉ። ይህ አደጋ ዕድሜያቸውን ሙሉ የደከሙለትን ህይወታቸውን ያፈረሰና ቤተሰባቸውን ያሳጣ ባዷቸውን ያስቀረ እንደሆነም ይገልጻሉ። በተጨማሪ ደግሞ ኑሯቸውን ከሚደጉሙበት ነገር አንዱ በግቢያቸው ውስጥ በሰሯቸው ቤቶች የሚያገኙት የኪራይ ገቢ ነው። አባይ እንደሚለው ግቢ ውስጥ ቤት ሰርቶ ያላከራየ ማግኘት አስቸጋሪ ነበር። በዚህ አደጋም ተከራዮችና በእለቱ በእንግድነት የመጡ በመንገድ ሲያልፉ የነበሩ የማይታወቁ ሰዎችን ጭምር ያጠቃ አደጋ ነበር። በዚህ አካባቢ ያደገውና ባለፈው ሰኞ አነጋግሬው የነበረና ከአንድ ቤተሰብ አምስት ሰው ያጡት ቤተሰቦች ለአንዱ ነስሩ ሁሴን በድጋሚ ደውዬ ነበር። መጀመሪያ ተቀምጠውበት በነበረው መስጂድ ውስጥ አሁንም እዛው እንዳሉ ገልጾልኛል። እንደዚያ ባለ በቆሻሻ በተሞላ መንደር ውስጥ መኖር ሌላው ቢቀር ሽታው አያስቸግራችሁም ነበር ወይ ስል ጠየቅኩት። ያው ሽታ አለው። ያው ሲደፋና ይሄ የተደረመሰው እኮ እዛው ጋ የተደፋ ነገር አይደለም። ወዲያ ይደፋል። በቀለበት መንገድ አለ። በዛ በኩል ይገቡና ይደፉታል አይደለ። መኪኖቹ ከደፉ በኋላ ወይ አድሮ ወይ ከሆነ ጊዜ በኋላ ነው በዶዘሮች ነው እየተገፋ ወደዚህ የሚመጣው የሚቆለለው። እና ከኛ ጋር ርቀት ስላለው ብዙም ሽታ የመምጣት እንትን የለም። ሽታ በእርግጥ ክርምት ሰዓት ላይ የሆነ ሰዓት ላይ ሽታው ይመጣል። አሁን አንድ ቦታ ላይ መጋዘን ላይ ሰብስቦ ያስቀመጧቸው ጊዜያዊ ቤት ሰርተው የተቀመጡ የነበሩ ሰዎች እነሱ ለእነሱ ቅርብ ናቸው። አሁን የኛዎቹ ትንሽ ዝቅ ያሉ አይደለ ከላይ ስቶችም የሆነ ሰዓት ላይ ንፋስ በሚያመጣው ሰዓት ሽታው የመምጣት እንትን እኮ አለው ግን እኛ ደግሞ ብዙ ጊዜ ስለኖርን ብዙም እንትን ብለን አናቀም። አዲስ ለሚመጣው ሰው እንዲሸጠው ይችላል። እኛ ግን እጅግ በጣም ብዙ ጊዜ ስለሆነ ብዙም እንትን የማለት እንትን የለውም። ቆሻሻው በዚህ ሁኔታ ከሀምሳ አመት በላይ በዚያ ሰፈር ከነዋሪዎቹ ጋር መኖሩን ይናገራሉ። በዚህን ያህል ጊዜ ክረምት ሲመጣ የአካባቢውን የውሃ መተላለፊያ ቱቦ ከመዝጋት ውጭ ያጋጠመ እንዲህ ያለ ዘግናኝ አደጋ ያለመኖሩን የሚናገሩት ነዋሪዎቹ በእለቱ የደረሰው አደጋ ድምጽ ነበረው የሚሉ ሰዎች በርካታ ናቸው። አደጋው በደረሰ ማግስት ለአሜሪካ ድምፅ አስተያየት የሰጡት በመንደሩ ከ28 ዓመት በላይ እንደሚኖሩ የተናገሩት አቶ ወረዳይ ግዛው ስለ አደጋው ይህን ብለው ነበር። እኔ ከውጭ ነው የነበርኩ፣ ግን ሲመጣ እቤቴ ስገባ ግን ልክ ጮኸቱ ሌላ ነው የነበረው። ምንድነው ጮኸቱ በጣም ጮኸ፣ የሆነ ፍናታም ነበረው ሹሎ የወረደ ጠቅላላ። ከዛ ይሄነ ይሄነ የለም ጠቅላላ ነው ያዳፈነው። አደጋው ሲደርስ ሮጦ በማምለጡ ምክንያት በህይወት የተረፈውና ይህ ዘገባ እስከተጠናቀረበት ድረስ በአለርት ሆስፒታል በህክምና ላይ የሚገኘው የሰባት ዓመቱ ህፃን አደጋው የደረሰ ዕለት የነበረውን ሁኔታ ስጠይቀው ይህን ብሎ ነበር። ዛሬ የሚታወቁ ያ ስሚት ሲግዛሙ ኦሄራ ትልቅ ወይዘሮ ወርቅነሽ የተባሉ እናት ደግሞ አደጋውን አስመልክተው ሲጠየቁ እንደ ፍንዳታ አድርጎ በቃ አፈር ደፈነብን ልጆቻችን፣ ምንም የምናውቀው ነገር የለም። እሳተ ጎሞራ ይሁን የተደረገ ነገር ይሁን አላወቁም። አስክሬኑን ሲያወጡ ከነበሩት መካከል አንዱ የሆነው አቶ አባይ ጀንበሩ ስለዚሁ ጠይቄው ነበር ግምቱን በማስቀደም ምላሽ ሰጥቷል በጣም የመብራት አንደኛ ቤቶቹ ላይ ሲፈርስ ጣራውም የጣራው ድምፅ አለ ኤሌክትሪኩ ሲበጣጠስ የመብራቱ ድምፅ አለ የሆነ ፓይፕ ደግሞ ተቀብሮ ነበረ ባዮጋዝ ምናምን ተብሎ ፓይፕ ነበር ደግሞ ውስጥ ለውስጥ ሲሰራ የተቀበረ ነበረ ያም ይመስለኛል ጨት የነበረው በጣም ብቻ ከባድ ጨት ነበረ ነስሩ ሁሴን ከአደጋው በኋላ ካረፉበት መስጅድ በየቀኑ በቆሻሻው ድራሹ በጠፋው ቤታቸው አካባቢ እየተመላለሰ ቦታውን ደጋግሞ እንደሚያው ይናገራል አደጋው የደረሰበት ምክንያት ምክንያት ግራ እንዳጋባው ይገልጻል። በቃ በየቀኑ ቤት ቁጥር አዲስ ነው የሚሆንብኝ። ከዚህ በፊት ነው ሲደረመስ አውቃለሁኝ፣ ከዚህ በፊት ሲንሸራተት አውቃለሁ። የአሁኑ ግን እጅግ በጣም የተደረመሰበት ቦታና ሂዶ ተሻግሮ የሰውን ቤት ያፈረሰው ያፈረሰውና የሰውን ቤት ያጠፋበት አኳኋን በጣም እጅግ በጣም ምን እኔ በምን አይነት እኔ እኔ ለእኔ እኔ ለራሴ በቃ አልተዋጠልኝም። በምን አይነት መልኩ ሊሆን እንደቻለ ራሱ እኔ በጣም እንትን ነው፣ በጣም ይከብዳል። በቃ እኔ ማለት እንዴት እንደሆነ እኔ እንጃ፣ እኔ እንዲህ ነው ብዬ መግለጽ እኔ አልችልም፣ አልገባኝም። ምን ርቀቱ ነው በጣም አዎ፣ በቃ በጣም አዎ፣ ቆሻሻ የነበረበት ርቀትና ሂዶ የደረመሳቸው ቤቶች ርቀት በጣም ሩቅ ስለሆነ እኔ እንጃ። በምናይ እንደዚህ ቢደረመስ ወይ ቢንሸራተት የሚለው ነገር እኔ እንጃ፣ ያንን አደጋ ያደርሳል የሚለው ነገር ይከብዳል። እንጃ የሆነ ቮልካኖ እንደ መፈንዳት ነገር አለ አይደለ? እንደዛ አይነት ፍንዳታ አድርሶ ብድግ ብሎ ቁጭ ያለ ነገር ይመስለው። እውነት ነው፣ በጣም ይከብዳል። ያነጋገርናቸው ወጣቶች የአደጋው መንስኤ ተጣርቶ ምን እንደሆነ ለመስማት በጣም ጉጉት እንዳላቸው ይናገራሉ። አያይዘውም ከአደጋው የተረፉትና የተፈናቀሉት ሰዎች ተለይተው ቢያንስ እርዳታው በአግባቡ ቢሰጣቸው ለወደፊቱ በሚገባ ቢቋቋሙ መጽናኛ ጭምር ይሆናቸዋል ባይ ናቸው። ወይዘሮ ዳግማይት ሞገስ የአዲስ አበባ ከተማ አስተዳደር ኮሚኒኬሽን ጉዳዮች ቢሮ ኃላፊ ናቸው። አርብ እለት ማምሻውን ሳነጋግራቸው ከባለሀብቱ ሼክ መሐመድ ሁሴን አልአሙዲ የተገኘ የአርባ ሚሊዮን ብር እርዳታን ጨምሮ ወደ ሀምሳ አምስት ሚሊዮን ብር ገንዘብ አስተዳደሩ መቀበሉን አረጋግጠዋል። ይህን ገንዘብ እንዴት ነው ለተረጂዎቹ በቀጥታ የምታደርሱት ምንስ ነው የምታደርጉላቸው ብዬ ጠይቂያቸው ነበር። እሱን በማብራራት ይጀምራሉ። እንግዲህ አሁን ይሄ የተከፈተው አካውንት ብሎክ አካውንት ነው። ችግር የገጠማቸው ወገኖቻችን የከተማችን ነዋሪዎች ከችግራቸው ሲያገግሙ በጋራ ከነሱ ጋር በመመካከር አሁን እንደ ከተማ አስተዳደር እያዘጋጀናቸው ያሉ አማራጮች አሉ እነዚህ አማራጮች ላይ ከእነሱ ጋር በመወያየት በሚወሰነው መሰረት እነሱም እያወቁ ጥቅም ላይ የሚውል ይሆናል ማለት ነው። ይሄ ቆሻሻ መጣል ከጀመረ ጊዜ ጀምሮ እንደዚህ አይነት አደጋ አጋጥሞ አያውቅም። በጣም ትልቅ አደጋ ነው ብለው ይላሉ። በእርግጥ የአደጋው መንስኤ እየተጣራ ነው ተብሏል። ነገር ግን አካባቢው ላይ ቁፋሮች ሲደረጉ ነበር የሚሉ ሪፖርቶች እየወጡ ነው እና ምን አይነት ቁፋሮች ነበሩ ሲደረጉ የነበሩት ድምጽም አለ የሚሉ እንደዚህ አይነት ነገሮች እየተገለጹ ነው እና ምንድን ነበር እዛ ቦታ ላይ እየተደረገ የነበረው? ይረጲ ቆሼ የምንለው ቦታ ወደ ሰላሳ የሚሸፍን ነው ከዛ ውስጥ ወደ አስራ ዘጠኝ ሄክታር የሚሆነውን ባለፉት ሁለት ሶስት አመታት የከተማ አስተዳደሩ በሰራቸው ስራዎች እንደዚሁም ከፈረንሳይ በተገኘ ድጋፍ መዝጋት ተችሏል። ይሄንን ሙሉ በሙሉ አስራ ዘጠኝ ሄክታሩን በመዝጋት ወደ ፓርክ ለመቀየር የሚያስችል የዲዛይን ዝግጅቱ ተጠናቆ ያለበት ደረጃ ላይ ነው የሚገኘው። ከዛ በተጨማሪ ወደ ሰባት ሄክታር የሚሆነው ቦታ ላይ ሀምሳ ሜጋዋት በቀን ማምረት የሚችል ቆሻሻውን ወደ ኢነርጂ መቀየር የሚችል ትልቅ ግንባታ እየተካሄደ ነው የሚገኘው። እንግዲህ ይሄ ግንባታ በተያያዘለት የጊዜ እየተካሄደ እየቀጠለ ያለ ነው። በቅዱ በተቀመጠው መሰረትም እስከ ሰኔ ወይም ሰኔ ላይ ስራ ይጀምራል ተብሎ ነው። ሰኔ ላይ ስራ ሲጀምር በከተማ በእለቱ የሚመነጨው ቆሻሻ ያህልን በራሱ የመጠቀም የሚያስችል አቅም ይኖረዋል። ስለዚህ ይሄ ፋብሪካ ስራ ሲጀምር ጠሪ ወደ ዘጠኝ አስር ሄክታር የሚሆነውም ይዘጋና ለህብረተሰቡ ምቹ በሆነ መልኩ ወደ ፓርክ እና መሰል አገልግሎቶች የሚቀየርበት ሂደት ይዞ ነው የከተማ አስተዳደሩ እየሰራ የቆየው። በአጋጣሚ ይሄ አደጋ ቀደመው በዛ ምክንያት ነው ችግር የተከሰተው። ግን ምክንያቱ ምን ነበረ መሰረታዊ ምክንያቱ ምን ነበር የሚለውን ቀጣይ በደንብ ማየት የሚመለከታቸው አካላት ጋር በተጀመረው መንገድ ማጣራት ያስፈልጋል፣ በሚል የከተማ አስተዳደሩ እዚህም ላይ እየሰራ ነው የሚገኘው። የዚህ ፋብሪካ ባለቤት በዋናነት ማን ነው? የከተማ አስተዳደሩ ነው። እንግዲህ ይሄ ትልቅ በምስራቅ አፍሪካም በአፍሪካም ደረጃ ቆሻሻን ወደ ኤነርጂ የሚቀይር ትልቅ ተሞክሮ ሊወሰድ የሚችልበት ግንባታ ነው ተብሎ ነው እየተሰራ ያለው የከተማ አስተዳደሩ በተለያዩ ሀገራት በሚገኝ ድጋፍም በራሱ እየሰራቸው ከሚገኙ ትልልቅ ፕሮጀክቶች መካከል ሊታይ የሚችል ነው። ይሄ ቆሻሻ መደርመሱ አደጋ ባያጋጥም ኖሮ እዛ አካባቢ ያሉ ሰዎች ይነሱ ነበረ? ወደ ሌላ ቦታ እንዲሄዱ ይደረግ ነበር? ምንድን ነበር እቅዱ? እንግዲህ ቆሼ ይዘጋል የሚል ቅድ ይዘን ነው ስንሄድ የነበረው በዛ መሰረትም እንግዲህ እዚህ ቀሪ ዘጠኛ ሄክታር አካባቢ ላይ ነው የቀረው። በሂደት አካባቢው ወደ ፓርክ ይለወጣል፣ ለህብረተሰቡም የመዝናኛ ስፍራ ይሆናል የሚል እቅድ ተይዞ ነበር። እዛ አካባቢ የነበሩት ሰዎችስ እዛው ባሉበት ይቀጥላሉ? ነበር እቅዱ እንግዲህ። አጠቃላይ ከፕሮጀክቱ ጋር ተያይዞ ፕሮጀክቱ ዲዛይን ሲደረግ የሚመጡ የተለያዩ አማራጮች ይኖራሉ። ዓለም አቀፍ ባለሙያዎችም የተሳተፉበት ነው የሚሄደው ያኔ በሚቀመጥ አማራጭ ይበልጥ ይታየ ነበረ ነው የሚሆነው። እዛ አካባቢ ላይ ምን አይነት ሰዎች ነበሩ? ይኖሩ የነበሩት ማለት ቤት ያላቸው ናቸው? የተጠለሉ ናቸው? አደጋው የደረሰባቸው ሰዎች ምን አይነት ሰዎች ነው የነበሩ? ተከራዮች ናቸው? ተጠላዮች ናቸው? የቤት ባለቤቶች ናቸው? እንግዲህ መረጃው አሁንም እየተጠራ ነው ያለው። በተለያየ መንገድ በተለያየ አግባብ እዛ አካባቢ መጥተው የሚኖሩ የህብረተሰብ ክፍሎች እንዳሉ ለማየት እየተሞከረ ነው ግን ከአካባቢው ማህበረሰብ ጋር በጋራ በመሆን እነዚህ መረጃዎች እየጠሩ ነው የሚገኙት። አሁን በዋናነት ምን ያህል ሰዎች ተለይተዋል። በዚህ በአደጋው ቤተሰቦቻቸው ተጎድተው እርዳታ የሚሰጣቸው ተለይተው የተቀመጡ ሰዎች አሉ። በሂደት ነው ያለው አሁን ሳት የምንችለው በቀጣይ ለአደጋ ሊጋለጡ ይችላሉ ብለን በስጋት ያነሳናቸው ወደ ሶስት መቶ ሀያ ሶስት የሚጠጉ አሉ። ተጎጂዎች የሚለው ግን አሁንም በዝርዝር እየታየ ነው ያለው ። መረጃው ሲጠናቀቅ መረጃውን ማቀበል እንችላለን። ወደ አደጋው ዕለት ልምጣና በአደጋው ዕለትና ቀጥሎ ባለው ቀን ያነጋገርናቸው ሰዎች ከአደጋው ለማትረፍ ያስፈልጉ የነበሩ የመቆፈሪያ መሳሪያዎች መርዳት የሚቻልበት መንገድ በሰዓቱ አልደረሰም። ነገሮች ከአንድ ቀን በኋላ ላይ ነው የመጡት። ማለት ሰዎችን በአግባቡ በፍጥነት ለመርዳት የሚያስችል ነገር አልመጣም የሚል የቤተሰቦች ቅሬታ አስተናግደን ነበር ትላንትናና ከትላንት ወዲያና። እሱም በተመለከተ የአዲስ አበባ ከተማ አስተዳደር እንደዚህ አይነት አደጋዎች ሲያጋጥሙ በፍጥነት እርዳታ ለመስጠት የሚችልበት አሰራር የለውም ወይ? እንግዲህ በለቱ ለአደጋው አስፈላጊ የሆኑ ጉዳዮችን በተቻለ መጠን የእሳትና ድንገተኛ ተቋምን አቅም ከጊዜ ወደ ጊዜ በጣም አስተዳደሩ የተለየ ትኩረት ሰጥቶ እያጠናከረ ለከተማውን ብቻ ሳይሆን ለአጎራባች የኦሮሚያ ክልሎችም አገልግሎት መስጠት የቻለ የተሻለ አቅም የተነባ ተቋም ነው ብለን ነው የምናምነው፣ ነው። ከዚህ ጋር ተያይዞ የጉዳቱ ስፋት መጠን በሂደት እየታየ በተለይ አካባቢውን በደንብ የማየት እንደዚሁም ስራውን በፍጥነት ለማጠናቀቅ ተግባር ውስጥ ከተገባ በኋላ ተጨማሪ ግብዓቶችን የማሟላት ስራዎች ክቡር ከንቲባ የሚመሩት አንድ ሀይል አለ። ይህንን የሚከታተል ተጨማሪ መሳሪያዎች ከሌሎች ተቋማትን የመጡ በፍጥነት አጠናቀን መውጣት የምንችልበትን ሁኔታ ለማመቻቸት የተደረጉ ተጨማሪ ግብዓት የመጨመር ጉዳዮች አሉ። ከዛ መለስ ግን የተቋሙ አቅም በእኛ እምነት የተሻለ ደረጃ ላይ የደረሰ ተቋም ነው ብለን ነው የምናምነው። የህግ ባለሙያዎችና ሌሎች አስተያየት ሰጪዎችንም አነጋግረን ነበር። እንደዚህ አይነት ነገር እንዳያጋጥም ኃላፊነቱ የመንግስት ነው፣ መንግስት ነው ተጠያቂ። ምክንያቱም መጀመሪያውኑ ዜጎቹን እንደዚህ አይነት አደጋ ሊያጋጥማቸዋል ይችላል በሚል የአደጋ ስጋት አጥንቶ ማስቀመጥ ነበረበት የሚሉ አስተያየት ይሰጣሉ። በአዋጁም ላይ ተቀምጧል። ይሄ ነገር እዚህ ላይ ምንድን ነው የሚለው የከተማው አስተዳደሩ ለዚህ ኃላፊነቱን ይወስዷል ወይ? እንግዲህ ይሄ ችግር በድንገት የተከሰተ ችግር ነው ብለናል። ይሄ አይነት አደጋ ከዚህ ቀደም በጭራሽ ተከስቶም ታስቦ የሚታወቅ አይደለም። ነገር ግን በዘላቂነት ሕይወት መቀየር አለበት፣ የተሻለ ምቹ የሚኖር አካባቢ ለነዋሪዎቻችን መፈጠር አለበት በሚል እምነት ነው የከተማ አስተዳደሩ የጀመራቸውን ስራዎች ሲያካሂድ የነበረው እና በዋናነት እንደ ከተማ አስተዳደር ይሄ ችግር ድንገተኛ ነው ብለን ነው የምናምነው ያልተጠበቀም ክስተት ነው። አደጋ ነው። ማንኛውም አደጋ በየትኛውም መንገድ ሊከሰት እንደሚችለው ሁሉ ግን ይሄ ሳይሆን በፊት የተጀመሩ ዘርፈ ብዙ ጥረቶች በከተማ አስተዳደሩ ሲከናወኑ የነበሩትን ጉዳዮች የተሻለ ትኩረት ሰጥቶ ማየቱ ጠቃሚ ነው የሚል እምነት ነው ያለን። በእኔ በኩል ከወይዘሮ ዳግማዊት ሞገስ ጋር የተሰነባበት ነው። የተሰበሰበውን ገንዘብ በትክክል ለተጎጂዎቹ መድረስ አለመድረሱን በተመለከተ በቀጣይ ለሚኖረን ተከታታይነት ያለው ጥያቄ ምላሽ እንደሚሰጡን ቃል ገብተው ነው። ዝግጅቶቻችንን ከዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በፌስቡክ አት ቪኦኤ አማሪክ ብላችሁ ጎብኙን። በትዊተር ደግሞ ሀሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ተነጋገሩ። ጽዮን ግርማና ሰሎሞን አባተንን። መሪዎቻችሁን እወቁ። በዚህ ዝግጅት የተለያዩ የፖለቲካና የሲቪክ ድርጅቶችና ማህበራትን የአካባቢ አስተዳደሮችን መሪዎች እንዲሁም እንደራሴዎችና የህግ አስከባሪ አካላትን የተለያዩ ደረጃዎች ኃላፊዎች ማንነት እናስተዋውቃችኋለን። እንዲጠየቁላችሁ የምትፈልጓቸው ባለስልጣናት አሉ፣ እንዲነሱላችሁ የምትፈልጓቸው ጉዳዮችና ነጥቦች፣ ጥቆማዎች አሉ፣ አሳውቁን። ስለሚቆረቆሯችሁ ጉዳዮች በቀጥታ የሚመለከታቸው የቅርብ መሪዎቻችሁ እንዲናገሩ ለማድረግ እንጥራለን። ለዛሬ በቅርቡ የፓርቲ መሪነት ኃላፊነት ከተሰጣቸው የሰማያዊ ፓርቲ ሊቀመንበር እንነሳ ማን አሁን እስቲ ወደ ራሱ ወደ ግል ህይወቶ ልምጣና፣ አቶ የሸዋስ አሰፋ እስቲ የእርስዎን የፖለቲካ ህይወት ይንገሩኝ። እርስዎ በፖለቲካ ፓርቲ አባልነት እንደ ዜጋም በተሳትፎ በእስር ቤቶች ሁሉ አሳልፈዋል ህይወቶን እና ምንድን ነው እስቲ የሚመስለው የእርስዎ የፖለቲካ ህይወት ይንገሩኝ። ከምን ተነሱ? ለምን ወደ ፖለቲካው አለም ገቡ? ሀገራችን ያለችበት ሁኔታ ነው ወደ ፖለቲካ ውስጥ ያስገባኝ። ነው እንግዲህ የፖለቲክ ደጋፊ ሆኜ ፖለቲካ ውስጥ የገባው አክቹዋሊ ከዛ በፊትም በተለያዩ ቦታዎች ይሳተፍ ነበረ። ነገር ግን በዘጠና ሰባት በደንብ አክቲቭ ሆኝ ከታተል ነበር ይሳተፍ ነበረ። ስራዎችን እንሰራ ነበር። ከዛ በኋላ እንግዲህ ጥንት መሪዎች ሲታሰሩ አባልን ተበተነ። ነገር ግን ኮሚቴ እየሄድን ለመጠየቅ እንደዚህ የተገናኘ መወያየት በተለይ አሁን ብዙዎቹ አብረን አለንና እና ለዛ እናደርግ ነበር። የቅንጅት መሪዎች ሲፈቱ ደግሞ ልዩነት ነበራቸው። የቅንጅት መሪዎች በብርቱካንና ወንዲመካይል የሚባል ግሩፕ ነበርና እና ሁለቱን ለማስታረቅ ኮሚቴ ፎርም አድርገን ነበር ሳይሆን ሄደን ሄደን ነበር። አዳራሽ ውስጥ ከማመቻቸት የውይይት መድረክ ከማመቻቸት ሄደን ነበር። ነገር ግን ሊመርሀል ታምኖ ስለነበር ያ አልተሳካልንም። ከዛ በኋላ ከወይዘሪት ብርቱካን ጋራ በአንድነት ፓርቲ መሰረት አንድነት ፓርቲ ከመሰረቱት ሰዎች ውስጥ መኛ እና የብሔራዊ ምክር ቤት አባልም ነበር በአንድነት ውስጥ ማለት ነው። የወጣቶች ጉዳይ ምክትል ሰብሳቢም ነበር የቡድ las salas, los programas y las tiendas. ፓርቲው ቢሮ ተዘግቶ የነበረው በኃይል ወይም በመንግስት ነው ወይስ በራሱ በፓርቲ ውስጥ በነበረው ሁኔታ ነው? በራሱ ልዩነት በራሱ ልዩነት ነውራሱበዚ በኮሚሽና ምርመራ ኮሚሽኑ እና ሊቀመንበርና እ በስራ ስልጣዊ ውስጥ ባሉ ሰዎች መካከል በነበረ አለመስማማት ነው። ስለዚህ ይሄ ነው እንግዲህ ሲወጣ ይሄ ሁኔታ ቀጠለ። ተሞከረ እንዳልኩ የተወሰነ ጊዜ ልቃ ወደ ውጭ ሄደ። ችግሩን መስታት አልተቻለም። ከዛ በኋላ ነው እንግዲህ ምንም መስታት አልቻል ሲል በቃ መወሰን አለበት ጉባኤው የፓርቲ የበላይ አካል ባለቤት ነው፣ ስለዚህ መወሰን አለበት በሚል ጉባኤ ተጠራ። በእርግጠኝነት እኔ እንትን ማለት የምችለው ደንቡን የተከተል አተራር ነው። ከዛ በኋላ ያ ጉባኤ አወጣ፣ አመራር ቀየረ፣ ሁኔታ መረት ይህ ነው እንግዲህ ባለትዳር የአንድ ሴት እና የአንድ ወንድ ልጅ አባት ነው። በስራ ዓለም ደግሞ በቴሌኮሙኒኬሽን አስር አመት ሰርቻለሁ። አሁንስ እዛው ነው። ከመካከለ በፊት በነበረ መዝገባ ነው የተቀመስኩት። በመንግስት በጤና ወይም በገኝና ከቴሌ አሁንስ ምንድን ነው መደበኛ ስራው በግል የማኔጅመንት ኮንሰልቲንግ ከፍቼ ነበረ ከአንድ ጓደኛ ጋራ ነገር ግን እስር ቤት ሲሄድ የሙያ ነው እና ከሰውየ ጋር የተያያዘ ነው። የሙያ ስራ እና እኔ ስታሰሪ አገልግትም ተዘጋ። ሙያው ምንድን ነው? ማኔጅመንት ተማር በዚህ በስራ አመራር ነበረ። ቴሌ ውስጥም ለአስር ዓመት የሰሩት ማኔጅመንት ውስጥ ነው። ከዚህ በፊት የኢህአደግ መሪ የነበሩት መለስ ዜናዊ ሲናገሩ የፖለቲካ ስራ የትርፍ ሰዓት ስራ አይደለም ሲሉ ነበር። እና እንዴት ነው ያንን የጠቅላይ ሚኒስትሩን አባባል እርሶ ያን ጊዜ የነበሩትን ጠቅላይ ሚኒስትር ማለት ነው አባባል እርሶ የሚያዩት እና በአሁኑ ውስጥ ጊዜ ያለው የኢትዮጵያ የፖለቲካ ፓርቲዎች እንቅስቃሴ እንዴት ነው የሚገመገመው? ከዚህ አኳያ ውጤታማ ይሆናሉ አሁን እየሰሩ ባሉበት ሁኔታ አባላት ግዴታዎቻቸውን የክፍያ ግዴታዎቻቸውን ይወጣሉ ወይ? ሙሉ ስራቸውን ለፓርቲ ስራ የሚያውሉ ለፖለቲካ ስራ የሚያውሉ የፓርቲዎች መሪዎች ናቸው ወይ ያሉት ኢትዮጵያ ውስጥ? እሳቸው የተባለውን ነው ያሉት፣ አዲስ ነገር አላሉም። ኮሚቴ ተሆነ መሰራት አለበት። በተለይ የመንግስትን ስልጣን ይዞ ሀያ አራት ሰዓት ከሚሰራ ጉድንዳ ተፎካክሮ ለውጥ ለማምጣት ብቻም ከዛ በላይ መሰራት አለበት፣ እና ይህንማን መሆንም በኮሚትመንት በቋሚነት መሰራት አለበት እያናለን። ነገር ግን የኑሮ ሁኔታ ደግሞ ያስቸግርሃል። ህይወት አለ፣ ቤተሰብ አለ፣ እሱ ያስቸግርሃል እንጂ በእውነት እንደዚህ በቋሚነት መሰራት እንዳለበት እናናለን። ወደዛም ነው የምንሄደው፣ ሰው በቋሚነት እንዲሰራ፣ የተወሰኑ ሰዎች በቋሚነት ፖለቲካ እንዲሰሩ የምናስበውም እንሰራል አባሎቻችሁ ለመሆኑ የሙሉ ሰዓት ስራም ይሁን የቢሮ ማንቀሳቀሻ ወጪዎችን ሊደግፍ በሚችል ሁኔታ መዋጮዎቻቸውን፣ ግዴታዎቻቸውን ይከፍላሉ እንዴ? እንግዲህ ሰማያዊ ፓርቲ ለየት የሚያደርገው በጣም ብዙ ወጣቶች፣ በጣም ጠንካራ ወጣቶች ግዴታቸውን የሚወጡ በስራም ሆነ ለመዋጮ በአባልነት ክፍያ ግዴታቸውን የሚወጡ ኮሚቴ ሊሆኑ ወጣቶች ያሉበት ፓርቲ ነው። ይሄ ደግሞ በጣም ያኮራ ነው በሲዊተር ጊዜያቸውንም ሆነ ገንዘባቸውንም ለፓርቲ ሲያጋጡ አይደል፣ በጣም ሞራልም ይሆናል። ልብ የሚመካ ነው። ትክክል አቶ የሸዋስ መቼም እርስዎ በዚህ የፖለቲካ ህይወቶ ውስጥ ባለፉት አስር አስራ አንድ አመታት ባሳለፉት ለሁለት አመት ያህል ነው መሰለኝ እስር ቤት ውስጥ ቆይተዋለን። በተለያዩ ነግረውኛል፣ አልቀደምን በማዕከላዊ በቅሊንጦና በቃሊቲ እንደነበሩ ሲጀመር ለምን ገቡ ወደ እስር ቤት? ምንድን ነው የታሰሩበት ምክንያት የነበረው? በጣም ሚገርም እኔ የብሔራዊ ምክር ቤት ሰብሳቢ ነበርኩ፣ እና እሑድ ስብሰባ ነበረኝ። ሰብሳቢ ቀርተው አንድ የሚያሳሳዊ ሰው ትግራይ የሚባላሉ እሳቸው አልነበሩም፣ እና የብሔራዊ ምክር ቤት ሰብሰባ ላይ ነበርኩ እሑድ። እና የሰማያዊ ፓርቲ ማለት ነው፣ የሰማያዊ ፓርቲ ማለት ነው። እና ሰወጣ ስልኮች እሑድ ማለት ነው የማለቃቸው ስልኮች ይደወላሉ። ሳመሳ ወይ ስግፋለ ይዛቸዋለን። ማ ከዚ በፊት አንድ ሳምንት ቀደም ብሎ ሰማያዊ አንድነትና መያድ አንድ ላይ የፕሮግራም የሚመገበላቸው ፓርቲዎች አንዱ ለመስራት አለባቸው የሚል እምነት ነበረኝና ለዛ ኃላፊነትም የብሔራዊ ምክር ቤት ነበረና ና በዛ እንቀሳቀስ ነበር። አንድ ሰው እንደዚህ ማላውቀው ሰው መጥቶ ይህን አቁም ምናምን ብለው ነበር እና ከዛ በኋላ እንደዚህ ይስላቻዎች ምናምን ይዘዙ ነበር። ከዛ ስብሰባ በኋላ በአስር ከዛ ማክሰኞ ጠዋት ወደ ስራ ላይ ወጣ። ስማ እንግዲህ እንዳልኩ ደህንነት አለ ከዚህ በፊት ማቀው ሌላ ምን ጓደኛ አለ ወደ አስራ ሶስት ሆነ ፌዴራል ፖሊስ

ምንም ልገምት አልቻልኩም። በመሰረቱ ምርመራም ላይ ማዕከላዊ አራት ወር ቆይተናል። በጣም ቀዝቃዛ ነበር ሀምሊያን ስለነበረ እንደነበረ የገባ ነው። እስካሁን ድረስ እግሬ ተባራ ነው ቃ እግሬ በዛ በቅዝቃዜ ምክንያት። ምርመራ ላይ ግን አንድም የተከሰስንበት ስለተባለ ግንቦት ሰባት ወይም የአመት ክዝል ስለተባለ አንድም ጥያቄ ጥያቄ በሙሉ የነበረው ስለተናይ ይባል እና በግልጽ የቀረበባችሁ ውንጀላ ይሄን አድርጋችኋልና አላደረጋችሁም የሚል አልነበረም። አለው ያው ከኢሳት ጋር መነጋገር የሚላለው ከፋሲል ከበለሱ ተቀርጦ ከረንት አፌር የሚባል አለ። ቀርበዋል ለሚዲያዎች የሰጠነው ነው የቀረበው። ነገር ግን ፍርድ ቤቱ ይሄ እኮ መብት ነው ሀሳባቸውን መግለጽ ይችላሉ ብቻት በአሸባሪ እንትን ውስጥ አልተመገበም የሚል በነፃ ነው የወጣ ነው ምናልባት እንትኑን ተከታተለ ከሆነ በነፃ ነው የተለቀቅ ነው ሀብታማ እያለውም ዳንኤል ሽበሽ

በመሀል ግን እኛ ስናቀርብ ዳኞች አይሰሙንም ስለነበረ ተናግረን ነበር። በተለይ አብርሃ ደስታና ጋኖች ዳኞች ላይ ጠቀር ያለ ብችታ አደርገን ነበር እና እዛ ሁለት ጊዜ ሰባት ሰባት ወር አስራ አራት ወር ተቀተን ቃልኪታ የታፋ ነው። በዛ ምክንያቱም ነው። በነጻ ፍርድ ቤት እናንተን ሲያሰናብታችሁ በእርግጥ ሌላ አካል ይግባኝ ሊጠየቅ ይችላል። እናንተ ግን ሁለት ዓመት ነው የተንገላታችሁት፣ እስር ቤቶች ውስጥ የነበራችሁት እና እናንተስ የመክሰስ ሀሳብ የላችሁም መንግስትን። እኔ በግዜ አስባለሁ። ምክንያቱም እንዳልኩ ነው። ቴክሰሪ ችግር ላይ ነው የከረመ በጣም ተሰቃ ጤናዊ ችግር እንዳልኩክር ተሰብሯል። ቴክሰሪ በጣም ተሰቃይቷል። ፓርቲ ተገብተዋል ማዋጣ የሚችለውን ነገር አላዋጣውም። ለስራ ንግድ ፍቃድ ሳይቀር የለም አሁን ኢዛኒ የነበረን የስራ ፈቃድ ወይ ከዛ ከወረቀቶቹ ጋር ተወስዷል። አሁን ይዛኒ ተብሏል በሚል ሰበብ አንድም በህዝብ ኢትዮጵያ ዘካ አንድም አልተመለሰም። የሰርቪስ ካሴት ሳይቀር ነው የተወሰደ እና እንዳለ ህይወታችን ምስቅልቅል ብሏል እና በሁለት ዓመት ሁለት ዓመት መሆኑ ብቻ ሳይሆን የደረሰብን እንትን ቀላል አይደለም በጣም እስቲ ምንድን ነው የደረሰቦት? እስር ቤት ውስጥ ከጤናዋ ጭምር አሁን እየገለጹልኝ ካሉት የአካል ሁኔታ ጭምር። እስቲ ለምሳሌ ሚኦኒ አሁን ውጭም ከማያበሱ ነገሮች ከውጭ ነው ከበር ላይ ነው ያገኝ ወታደሮች ሬንጀር የለበሱ ና ከደህንነቶች ጋር ሲቪል የለበሰው ደህንነት በቫክሲና ልጌ ውስጥ አሉ። ልጆች አሉ። ሌላም ህፃናት ነበሩ ከጎረቤት የመጡ ና ልጆች ውስጥ አሉ ና ይህንም እንደያዩ መሳሪያውን ሬንጀሩን አውጣና ወደ ጎረቤት ቤት አ ስለው እንዲያለ የምን መሳሪያ ነበረ? መሳሪያ ይዞ ነበር። እንደዚህ ደግ ነው ደግ አስራ ሶስት ያለ ልጆች እንዳይደነግጡ እንዲህ አለብን እና ከዛ ይጀምራል ነው ጠመንጃ ነበረ ጠመንጃ ነው ክላሽ። ለረጅም ጊዜ ከል አእምሮ አልወጣም። ውስጥ እያለን እንዳልኩት ፍራሹን አልፎ ውሃው ወደ መሬት የገባ ነው የማዕከላዊ ወለል እና ውሃ ያመነጭ ነበር አሁንም መክሰሉ በዛ ሆኖ ውሃ ያመነጫ በገባንበት ጊዜ ደግሞ ሀምሌ አንድ ነበር ክረምት ላይ ነበር ስለዚህ በዛ ምክንያት እግሬ ተሰብሯል አሁንም ቅዝቃዜው ተነሳ ወይም ነው አሁንም በድብደባ ና እንደዚህ አይነት ነገሮች አይደለም ማለት ነው በቅዝቃዜው ምክንያት ነው እግሮ ላይ ጉዳት ያለው እሺ፣ ምን ይመስላል እስቲ፣ ሌሎቹ እነ ቅሊንጦ ቃሊቲ እንዴት ነው የእስረኛ አያያዝ እንዴት ነበር? እናንተ የተያዛችሁት? በእርግጥ ቅሊንጦ የሚባለው ቦታ ጥሩ ነው። እነሱም ለቀይ መስቀል ለሌሎችም፣ ለመጮችም፣ ለበሾችም እንደዚህ ሰብአዊነት ለሚሉት የሚያሳዩት ቦታ እሱ ነው። ማዕከላዊና ቃሊቲ ግን በእውነት ማረሚያ ቤት ሳይሆን ማሰቃያ ቤት ብሎ መውሰድ ነው የሚቻለው። ከሰውነት ውጭ ነው የምትሆነው። ሰው መሆንህን ነው የምትጠላው እዛ በተለይ ማዕከላዊ ውስጥ ምን ይደረጋል ስቲንገሩ ግን ሀያ አራት ሰዓት አይከፈትልም። ሀያ አራት ጠዋት ለሽንት፣ ማታ ለሽንት ብቻ እንጂ ከዛ ውጪ አይከፈትልም። ከዝቃዜ ነገር ያለ ምርመራው ከሌሊቱ አራት ሰዓት እስከ ሰባት ሰዓት ነው የሚደረግ። ህጭም በሀገሪቱም ሆነ በዓለም አቀፉ ትክክል ነው ሰው በቀ ነው መመርመር ያለብ ሌላው ስቃይ ዱላ አራት ሰዓት እስከ ሰባት ሰዓት ሌሊት ማለት ነው ሌሊት ሌሊት ምሽቱ አራት ሰዓት እስከ ሰባት ሰዓት አራት ሰዓት ይጠራለን እስከ ስድስት እስከ ሰባት እስከ ስምስከ ቤት ነው በየቀኑ ነው የሚካሄደው። በመጀመሪያ ሳምንት በየቀኑ ነው። ከዛ በኋላ አንዳንድ ቀን እያለፈ ይሄዳል። ከዛ በኋላ ሁለት ሁለት ቀን ያልፋል። ከዛ በኋላ በሳምንትም አስራ አምስት ቀን እየቀነሰ ነው የሚሄደው ወደ መጨረሻ አካባቢ። ቃሊቲስ ምንድን ነው የሚመስለው? ቃሊቲ ቆርቆሮ ነው ቤቱ። ለምሳሌ ሆ ያለንበት ዞን ሶስት ውስጥ ሶስት መቶ አርባ ያክል ሰው ነው የነበረበት በአንድ ቤት ውስጥ ያልዳበራሽ ከግማሽ በላይ አልበር ደቦቃ ይባላል። እንደዚህ እያመሳቀሉ መስገኝት

በጣም የሚሳቀጠ በቃ እንትኑን ነው የምትመኘው፣ ሞትን ነው የምትመኘው ነው። በጣም ከባድ ነው። የተለምደ እንኳን አትችል። ጤናና ምግብስ እንዴት ነው? ክትትል ይደረግላችኋል? በሰዓቱ ይቀርብላችኋል? በሰዓቱ ይቀርባል፣ ግን ምንድን ነው የምግቡ እንትኑ ትንሽ ነው። ስምንት ብር ከሀያ ነው ያሉ እንግዲህ እዛ አቅራቢዎች። ሰዎች ለአንድ ሰው የሚመደበው ለቀን ወይስ ለአንድ ጊዜ? በቀን እና ጀራ በጣም ደግማን ነው። ወጡም እንደዛው ነው። በጣም ከባድ ነው። አዲስ አበባ ላለን እንኳን ቤተሰባችን ስለምጠጥም በመሀል የቤት ምግብ ምንም ስለምንያገኝ ትንሽ ቤት እናገኛለን። ከክፍለ ሀገር ለሚመጣ ሰው ግን ከባድ ነው በጣም። ውሃስ የመጠጥ ውሃ ንጹህ ውሃ የመታጠቢያ እድል ታገኛላቸው? አለ አለ ውሃ አለ። የጤና ክትትልስ? የጤና ክትትል ሰው ስለሚበዛ ሕክምና የሚያገኝበት ጊዜ በጣም ተመግበ የፈለፈ በጣም ብዙ ጊዜ ጠብቀን ነው በጣም ችግር አለ። የጤና ክትትሉ ላይ አሁን እርሶ የፖለቲካ ፓርቲ መሪ ነዎት። ኢትዮጵያ ውስጥ እና ያለውን ሁኔታ በቅርብ ሲገመግሙት ወደዛ ልመለስ እችላለሁ የሚሉበት ስጋት አጋጣሚ አለ ውስጦ ሰሬም በፊት ነበረ ሁልጊዜም አለ እኮ ኢትዮጵያ ውስጥ ይሰራል፣ አፍሪካ ውስጥ ይሰራል። ትንት ብቻ ነው መልሳት አለ ብለ ተዋት

ማን ና ምርጫን ሆነ በቤት በተለያዩ መንግስታት ላይ ማናገትን በቃን ማለት ነው። በስታይ ልትፈጠኛ አቶ የሸዋስ አሰፋ ለሰጡኝ ማብራሪያ ለጊዜው ሁሉ በጣም አመሰግናለሁ። በነገራችን ላይ አቶ የሸዋስ አሰፋን ያነጋገርኳቸው ከጥቂት ሳምንታት በፊት ነበር። እስኪ አሁን ደግሞ ትኩረታችሁን በዓለም ደረጃ እጅግ አንገብጋቢ ወደ ሆነው የአየር ንብረት ለውጥ ጉዳይና የአሜሪካ ትቅደም ፖለቲካ ሳብል አድርግ ዓለም ምስቅልቅሏ እየወጣ ያለው አንዱም የአየር ንብረት ለውጥ እያመጣብን ባለመዘዝ ምክንያት ነው የሚሉ ተመራማሪዎች ብዛታቸው ካሉት ሁሉ ከዘጠና አምስት ከመቶ በላይ የሚሆን ነው። የአየር ንብረት ለውጥ አለ እውነት ነው ይላሉ። አንድም ደግሞ ለዚህ ለውጥ ግዙፍ አስተዋጽኦ ከሚያበረክቱ መንስኤዎች መካከል የሰው ልጅ የራሱ ሥራዎች ያላቸው ድርሻ ግዙፍ ነውም ባይናቸው። ድርቆች፣ እጅግ አደገኛ ጎርፎችና የመጥለቅለቅ አደጋዎችን የሚያደርሱ ዝናቦች፣ የዝናቡም ወቅቱን አለመጠበቅ፣ ረሃብና ቸነፈር፣ በሽታና ወረርሽኝ፣ ወረራዎችና ግጭቶች፣ ስደትና መፈናቀል እና ሌሎችም የበዙ የሰው ልጅ ጠንቆች የተዛባ የተፈጥሮ አካባቢ፣ የምድር ይበልጥ መጋል፣ የማያቋርጥ የአየር ንብረት መለዋወጥ ውልዶች ናቸው ነው የሚሉት ሳይንቲስቶቹ። ለዚህ ሁሉ ዝብርቅርቅ ታዲያ ተጠያቂዎቹ አሜሪካና ቻይና የሚመሩት በኢንዱስትሪ የበለጸጉ ሀገሮች በካይ ዓለም ሲሆን የመከራው ሁሉ ተሸካሚዎች ለብክለቱ የገዘፈ ተሳትፎ የሌላቸው አደጋ ባንገላታቸውና ባዋከባቸው ቁጥርም እጆቻቸውን ወደ እነዚያው በካዮች ለመዘርጋት የሚገደዱ እንዲሁም ደሃና ጎስቋላዎቹ አገሮች ናቸው። ይህን የተገነዘበው ዓለም በተራዘሙ ዓመታትም ቢሆን በርካታ እንቅስቃሴዎችን ሲያደርግ ቆይቷል። እንደ እውነቱ ከሆነ አሁንም እያደረገ ይገኛል። የአሜሪካ የሰሞኑ አቋምና አቅጣጫ ብዙዎችን ያስጋንጂ። ለምን ፕሬዚደንት ዶናልድ ትራምፕ የአየር ንብረት ለውጥ አለ ብለው ከማያምኑቱ ጎራ ናቸውና። እንዲያውም ሚስተር ትራምፕ ከእርሳቸው የቀደሙትን ኦባማን ከሚነቅፉባቸውና ከሚጎነትሉባቸው የሐሳብ ልዩነቶች አንዱም ይኸው የአየር ንብረት ለውጥ ጉዳይ ነው። የአየር ንብረት ለውጥ ምናምን የሚሉት ነገር ሁሉ የፈጠራ ወሬ ነው፣ ውሸት ነው ባይናቸውም ትራምፕ ለውጡ አለ በሚለው የሳይንቲስቶች አጠቃላይ ድምዳሜ ይመኑም ይካዱ፣ ለሚስተር ትራምፕ ዛሬ ትልቁ የቅድሚያ አጀንዳ ቀልብና ኪሳቸውም የዋለው ሥራ ላይ ነው፤ በምንም ዋጋ ይሁን ሥራ መፍጠር። ስለዚህም ዋይት ሃውስን እንደተረከቡ እንደ ከፈረሟቸው የመጀመሪያ ትእዛዞች አንዱ የተፈጥሮ አካባቢ ደህንነት ተሟጋቾችና የአካባቢው ነዋሪዎች የሚቃወሟቸው የቀድሞው ፕሬዚደንት ኦባማም አግደዋቸው የነበሩ የነዳጅ ማስተላለፊያ ቦዮች ግንባታ እንዲጀመር የሚፈቅደው ነበር። ይህንን ቱቦ መገንባት እንችል እንደሆነ እናያለን። ብዙ የሥራ ዕድሎችን ይዟል፣ 28,000 ሥራዎች። እርሳቸው ለተመረጡበት ምርጫ ጥቂት ቀናት ሲቀሩ ባደረጓቸው ቅስቀሳዎች ወቅትም ሲዝቱና ቃል ሲገቡ ከነበረባቸው መስኮች አንዱ የተዘጉ የድንጋይ ከሰል ማምረቻዎችን መክፈት ነበር። የከርሰ ምድር የነዳጅ ዘይት ቁፋሮ፣ የብረታ ብረት ምርት፣ ወዘተረፈ በሥራ ዝርዝሮቻቸው ውስጥ ያሉ ናቸው። ብዙዎችን አስፈርቷል። ቃል አቀባያቸው ሻን ስፓይሰር ግን ምን የሚያስደነግጥ ምንስ የሚያሰጋ ነገር አለ? ፕሬዚደንቱ አዲስ ነገር አላደረጉም ብለዋል። አስተዳደር ሲለወጥ ፖሊሲዎችን መከለስ እንግዳ ነገር አይመስለኝም። ፕሬዚደንት ትራምፕ የተመሳቀለች ሀገር፣ የተመሳቀለ ዓለም ነው የተረከብኩት ብለዋል። ስለዚህ ሁሉንም ሊያጸዱ ቦታው ላይ ሊያስቀምጡ ቃል ገብተዋል። የሥራቸው ሁሉ መሠረት ታዲያ አሜሪካን ማስቀደም ነው። በሁሉም መስክ ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም በግዢ በቅጥር፣ በድርድሮች፣ በዓለም አቀፍ ውሎች አሜሪካ ነች የምትቀድመው። አሜሪካ የማታተርፍበት አንዳችም ሥራ አይከወንም። አሜሪካ ከወል ውሎች ትወጣለች፣ በተናጠል እንደገና ትደራደራለች። ከጠቀማት ይቀጥላል፣ ትርፍ ካላመጣላት ይቀደዳል። በዚህም መንፈስ የተነደፈ የአሜሪካ ትቅደም በጀት ለመጪው 2018 ዓመት አውጥተው ለእንደራሴዎቹ እንዲያጸድቁት ልከዋል። ፕሬዚደንቱ ይህ የበጀት ረቂቅ የበረታ የቆረጣ መቀስ ካሳረፈባቸው መስሪያ ቤቶች የበዛውን የሚይዙት ከበጀቱ 29 ከመቶ ሊቆረጥበት የታሰበው የውጭ ጉዳይ መስሪያ ቤቱና ሰላሳ አንድ ከመቶ ይነሳለታል የተባለው የአሜሪካ የአካባቢ ጥበቃ ኤጀንሲው ቀዳሚዎች ናቸው። የአየር ንብረት ለውጥ አጀንዳና የአካባቢ ጥበቃ ጉዳይ በሁለቱም በኩል ክፉኛ ይኮረኮማል። አንድም በመስሪያ ቤቱ ላይ ባደረበት ቀጥተኛ ቆረጣ አንድም ደግሞ አሜሪካ ለውጭ በምትሰጠው ድጋፍ የተባበሩት መንግስታት ድርጅትን ጨምሮ ለዓለም አቀፍ ተቋማት የምታወጣው ክፍያ የሚቆረጥ በመሆኑ በእነዚህ ሁኔታዎች ውስጥ ለጉዳት ተጋላጭ የሆኑ የካሪቢያን፣ የአፍሪካ፣ የእስያና የኦሼንያ ሀገሮችና የደሴት መንግስታት ዕጣ ምን ይሆን? ዶክተር ጌታቸው አሰፋን ጋብዣለሁ። የተፈጥሮ አካባቢ ጉዳዮች ተመራማሪና በካናዳው ዩኒቨርሲቲ ኦፍ ካልጋሪ ተባባሪ ፕሮፌሰር ናቸው። ሁለት ዘርፍ ነው። አንዱ ከልቀት ጋር የተያያዘው አሜሪካ ብትኖርም ባትኖርም እንቀጥላለን የሚል በቻይናና በመሳሰሉት መሪነት ይካሄድበታል እና አሜሪካ ብትኖር አሜሪካዊ መሪነት ሚናዋን ብትጫወት እንደነበረው አይሆንም። ግን አሁንም ያለው ግብ በተለይ ምናልባት ሌላም ሌላም ነገር ነካክተው እሳቸው ቢበዛ በአንድ የስልጣን ዘመን ለጨርሱ ስለሚችሉ በዛ ይቀጥላል። ትልቁ ተግዳሮት የሚመስለኝ የገንዘቡ ነው። አሁን በዚህ ለአካባቢ ወይም ለአየር ንብረት ለውጥ ብቻ ሳይሆን አጠቃላይ የተባበሩት መንግሥታት ድጋፍም በአሜሪካ ላይ የተንጠለጠለ ስለሆነ እና ሌሎች ደግሞ ምናልባት ያንን ኃላፊነት በቀላሉ ላይወጡት ይችላሉ። የገንዘብ ድጋፉን በተመለከተ ንግግሩ ይቀጥላል። ሌሎችም ባለሙያዎችን ይዤ እመለሳለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ኤጁኬሽን ዩኤስኤ በአሜሪካ ውጭ ጉዳይ መስሪያ ቤት ስር በ170 ሀገሮች ውስጥ ከ400 በላይ የማማከሪያ ቢሮዎችን ከፍቶ ለእነዚህ ሀገሮች ዜጎች በአሜሪካ የከፍተኛ ትምህርት እድል ወይም የኮሌጅ ዩኒቨርሲቲዎች ውስጥ እንዲማሩ የሚያግዝ ተቋም ነው። በኢትዮጵያ ይህ ተቋም ከስምንት ዓመት በፊት እንቅስቃሴ መጀመሩንና ለኢትዮጵያውያን እድል መስጠቱን አዲስ አበባ የሚገኘው የአሜሪካ ኤምባሲ ካልቸራል አታሼ ሊ ፒንግሎ ለንጉሱ ታምሬ ማብራሪያ ሰጥተዋል። የንጉሡ ጥያቄ የሚጀምረው ኤምባሲው ይህን ፕሮግራም መቼ ነው የጀመረው፣ ጉዳዩንስ ለተማሪዎች እንዴት ነው የሚያስተዋውቀው በሚል ነው። Here in Ethiopia, we have a education US center at the embassy and as well as at the American Center at the National ነው እዚህ ኢትዮጵያ ውስጥ የምክርና የድጋፍ ማዕከል በምሁራን የተሠራው ኤጁኬሽን ዩኤስሲኤ በኤምባሲው ውስጥ እንዲሁም በአዲስ አበባ የሚገኝ ብሔራዊ ሙዚየም ከባህር ዳር፣ መቀሌ፣ ጅማና ድሬዳዋም አለን። በእነዚህ ቢሮዎች አማካኝነት አሜሪካ ውስጥ እንዴት መማር እንደሚችሉ መረጃ እንሰጣለን። በምክር አገልግሎት ላይ የተሰማራ ቡድን ላለፉት ስምንት ዓመታት በሀገሪቱ ውስጥ አገልግሎት ሲሰጥ ነበር። ታዲያ ከዛ ወዲህ ምን ያህል ተማሪዎች ናቸው የዚህ እድል ተጠቃሚ የሆኑት? The number of Ethiopian students studying in the United States has steadily increased um, since የኤጁኬሽን ዩስኤ ማዕከላት በዚህ ሀገር መስራት ከጀመሩ ወዲህ አሜሪካ ሄደው በትምህርት ላይ ያሉ ተማሪዎች ቁጥር ቀስ በቀስ እያደገ መጥቷል። ለምሳሌ እንደ አውሮፓውያን አቆጣጠር ከ2015 እስከ 2016 ባለው ጊዜ ውስጥ 1500 ተማሪዎች ወደ አሜሪካ ተልከው በትምህርት ላይ ይገኛሉ። በአብዛኛው የመጀመሪያ ዲግሪያቸውን እየተማሩ ሲሆን ሁለተኛ ዲግሪያቸውንና የዶክትሬት ዲግሪያቸውን እንዲሁም ደግሞ በነን ዲግሪ ወይም ኦፕሽናል ፕራክቲካል ፕሮግራም ኦፒቲ የሚባለውን እየተማሩ ናቸው። ይህ የትምህርት እድል የሃይስኩል ተማሪዎችን ተጠቃሚ ያደርጋል ወይ ለሚለው ጥያቄ፣ ሚስስ ሊ ፒንግሎ፣ የኤምባሲው ባህል ጉዳዮች ኃላፊ ሲያብራሩ ኢትዮጵያን ኢትዮጵያን አይ፣ የለም። በኢትዮጵያ የዚህን አይነት እድል ወይም ኤክስቼንጅ ፕሮግራም የሃይስኩል ተማሪዎች አሜሪካ ሄደው እንዲማሩ የሚያስችል ፕሮግራም የለንም። በሌላ በኩል ግን በዚሁ ደረጃ ላሉ ተማሪዎች እዚሁ ኢትዮጵያ ውስጥ የእንግሊዝኛ ቋንቋቸውን እንዲያዳብሩ እንዲሁም ሴቶችን ያሳተፉ ፕሮግራም ቀርጸው ተጠቃሚ እንዲሆኑ እያደረግን ነው። በ2015 እና 16 ከአንድ ሺ አምስት መቶ በላይ የከፍተኛ ትምህርት ተማሪዎች አሜሪካ ገብቶ ትምህርታቸውን ለመቀጠል ፈቃድ አግኝተዋል። ብለውኛል ለመሆኑ እነዚህ ተማሪዎች እንዴት ነው የተለዩት? ምንስ መስፈርቶች ማሟላት ይጠበቅባቸው ነበር? ዩናይትድ ስቴትስ ውስጥ ገብተው ለመማር መጀመሪያ ሁሉም ተማሪ ጥሩ ውጤት ሊኖረው ይገባል። እያጠኑ ባሉበት የትምህርት ዘርፍም ጠንካራ፣ በማህበረሰብ ውስጥ ተሳትፎ እያደረጉ ያሉ መሆን ይጠበቅባቸዋል። ትምህርታቸውን ሲያጠናቅቁም ምን መሆን እንደሚፈልጉ ግን ማስቀመጥ ዓላማም ሊኖራቸው ይገባል። አሜሪካ ሄዶ ለመማርም ፍላጎት እንዳላቸው ማሳየት ይጠበቅባቸዋል። በአሜሪካን ሀገር የትምህርት ተቋማት ውስጥ የውጭ ሀገር ተማሪዎችን ተቀብሎ ማስተማል ለረጅም ጊዜ የቆየ ቢሆንም ይህ ፕሮግራም ኢትዮጵያ ውስጥ የተዋወቀው ከስምንት ዓመት በፊት ነው። ለመሆኑ ኤምባሲው አሁን ኢትዮጵያ ውስጥ ያለውን የኢንተርኔትና የመገናኛ ብዙኃን እጥረትን ግምት ውስጥ አስገብቶ የገጠሪቱን ኢትዮጵያ ተማሪዎች እንዴት ተጠቃሚ እንዲሆኑ መረጃ እያደርሳል? So, so the U.S. Embassy, we are reaching out, expanding our reach into. የአሜሪካ ኤምባሲ ይህንን መረጃ በገጠር ከተሞችም ለማዳረስ ጥረት አድርጓል። ይህም ለዚሁ ተግባር በማዕከል ያለውን ቢሮዎችን ጨምሮ በመቀሌ፣ በባህር ዳር፣ ጅማ፣ ድሬዳዋና አዲስ አበባ አማካሪ ባለሙያዎችን መድበን ተማሪዎች አስፈላጊውን መረጃ እንዲያገኙ አድርገናል። በተጨማሪም የኤምባሲው ሰራተኞች በሀገሪቱ የተለያዩ ክፍሎች ሲጓዙ ወደ ትምህርት ቤቶች ጎራ በማለት ከመምህራን፣ ኃላፊዎች ጋር ስለ ትምህርት እድሉ ገለጻ እናደርግላቸዋለን። ከዚህ በተጨማሪም ኤምባሲው በራሱ ድረ ገጽ ላይ እና የፌስቡክ ገጹ በኩል ያለውን መረጃ ያሰራጫል። ሚስ ሊ ፒሎ እንደሚሉት የተለያዩ ኩባንያዎች ተማሪዎችን ተጠቃሚ የሚያደርጉ ጠቀም ያሉ ፕሮግራሞች ስላሏቸው በዚህ ፕሮግራም ተጠቃሚ ለመሆን አዲስ አበባ የሚገኘውን የአሜሪካን ኤምባሲ ድረ ገጽ እና የፌስቡክ ገጽ በመጎብኘት ሙሉ መረጃውን ማግኘት እንደሚቻል ሚስ ሊ ፒንግሎ ጨምሮ ገልጸዋል።

የማጠቃለያ ዜና አሰማለሁ። ሁለት ከፍተኛ የዩናይትድ ስቴትስ ባለስልጣናት ፕሬዚዳንት ዶናልድ ትረምፕ በቀድሞ ፕሬዚዳንት ባራክ ኦባማ ላይ ባቀረቡት የይሰልለኝ ነበር ክስ ምክር ቤት ቀርበው ምስክርነት ሊሰጡ ነው። የቀድሞ ፕሬዚዳንት ባራክ ኦባማ ትራምፕ ታወር በሚባለው በኒውዮርኩ ሕንፃዬ ላይ ስልክ ጠምደው ሲያበቁ ይሰልሉ ነበር ብለዋል። ይሁን እንጂ እስካሁን የፕሬዚዳንት ትራምፕ ክስ በምንም አልተረጋገጠም። የሶሪያ ኃይሎችና ሽምቅ ተዋጊዎች ደማስቆ ውስጥ ጦርነት ገጥመዋል። ውጊያው የተቀሰቀሰው ነውጠኞቹ ወደ ዋና ከተማዋ ሰርገው በመግባት በከፊል የመንግስት ይዞታዎች በሆኑ ክፍሎች ላይ ጥቃት ማካሄዳቸው ታውቋል። የሽምቅ ተዋጊዎቹ ጥቃት የተጀመረው ቦምብ በጫኑ በሁለት መኪኖችና በአጥፍቶ ጠፊዎች ፍንዳታ መሆኑንም ዋና ቢሮውን እንግሊዝ ያደረገው የሶሪያው የሰብአዊ መብት ተቆጣጣሪ ቡድን አስታውቋል። ትናንት ቅዳሜ ማለዳ በፓሪሱ ኦርሊ አውሮፕላን ማረፊያ ከአንዲት የጥበቃ ወታደር ላይ ጠመንጃ ለመንጠቅ ሲሞክር የተገደለው ግለሰብ አድራጎቱ የጤና የሆነ ሌላ እየተመረመረ ነው ይላሉ የፈረንሳይ ባለሥልጣናት። ከቱኒዚያ ቤተሰብ ፓሪስ ውስጥ የተወለደው የ39 ዓመቱ ፈረንሳዊ ዛይድ ቤን ቤልጋሰም ለጥበቃ በተሰማራች ወታደር ላይ መሳሪያ ደቅ ነው ሲያበቃ ጠመንጃዋን ሊነጥቅ ሲታገል ነው መሬት ላይ እንደወደቀ በሌሎች ሁለት የጥበቃ ባልደረቦች ሰዎቿ የተገደለው። አድማጮች ለሰዓት ያለን ዜና በዚሁ አበቃ። አዲሱ አበበ ነኝ። ደናደሩ የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን። አብረናችሁ የቆየነው ጽዮን ግርማና ሰሎሞን አባተንን ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ።